በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋ ሰጪ ይዞ የመጣውን ያህል ስጋቶችንም ያዘለ መሆኑን የኢህአደግ ስራ አስፈጻሚ ኮሚቴ አስታውቋል። በኢትዮጵያ እየተካሄደ ያለው ለውጥ ጥልቅ ሰፊና ተስፋም ይዞ የመጣውን ያህል ስጋቶችም አሉት ሲል የኢህአደግ ስራ አስፈጻሚ ኮሚቴ አስታወቀ። ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ፈተናዎች ሆነውበታል ብሏል። በኢህአደግ አባል ድርጅቶች መካከል የአካሄድ ዝንፈቶችና እርስ በርስ የመጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ መደረሱንም ነው ስለ አስፈጻሚ ኮሚቴ ያመለከተው። እነዚህ ሁኔታዎች ግን በዝርዝር አልተብራሩም። የኢህአደግ ጽፈት ቤት ለአሜሪካ ድምፅ የላከውን መግለጫ የተመለከተው እስክንድር ፍሬው ተከታዩን ልኮልናል። ስብሰባው መደበኛ ቢሆንም በአገሪቱ ያሉ አንዳንድ ሁኔታዎች መደበኛ የሚባሉ አይደሉም። ከጥር ሰባት እስከ ዛሬ ጥር አስር ቀን ያካሄደውን ስብሰባ ያጠናቀቀው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫም ይህንን የጠቆመ ነው። ተስፋዎችና ፈተናዎች ጎን ለጎን እየሄዱ መሆኑን ያስረዳው ባለፉት አራት ቀናት ሲመክር የቆየውም በዚህ ባለ ሁለት ገጽታ የአገሪቱ ሁኔታ ላይ መሆኑን አስታውቋል። ስራ አስፈጻሚው እንዳለው ለውጡ ባስገኛቸው ውጤቶች፣ ባጋጠሙት ተግዳሮቶችና ወደፊት ሊያጋጥሙ በሚችሉ ሁኔታዎች ላይ በጥልቀት መክሯል። የድርጊት አቅጣጫ አስቀምጧል። በዚህም መሰረት በአገሪቱ በታየው ለውጥና አስራ አንደኛው የኢህአዴግ ጉባኤ ባስቀመጣቸው አቅጣጫዎች መሰረት የፖለቲካ ምህዳሩን ማስፋት የቻሉ እርምጃዎች መወሰዳቸውን ስራ አስፈጻሚው አስታውሷል። ከእናት ተገባበር ችግሩ ቢሆን ህዝቡ የመሰለውን በነጻነት የሚገልጽበት የእፎይታ ስሜት መፈጠሩን፣ ታራሚዎችና ፍርደኞች በይቅርታና ምህረት መለቀቃቸውን፣ በትጥቅ ትግል ሲንቀሳቀሱ የነበሩ ተፎካካሪ ኃይሎችም ወደ አገር ቤት መመለሳቸውን፣ የሰብአዊ መብት ጥሰቶችን ለማረም የተወሰዱ እርምጃዎችም መኖራቸውን፣ እንደዚሁም ሌሎችን በአዎንታዊነት ጠቅሷል መግለጫው። በሌላም በኩል ለውጡ እንደዚህ ጥልቅ ሰፊና ትልቅ ተስፋ ይዞ የመምጣቱን ያህል ከተስፋው በተቃራኒ ስጋቶችንም ያዘለ መሆኑን የኢህአዴግ ስራ አስፈጻሚ ኮሚቴ ገምግሟል። ለውጡ አሁንም ህዝባዊ መሰረት ይዞ በኢህአዴግ እየተመራ ቢሆንም ህዝባዊ መሰረት የሌላቸው ጸረ ለውጥ አስተሳሰቦችም በተቀናጀ መንገድ እየተመሩ ተግዳሮት ሆነውበታል በማለት ገልጿል። ከለውጡ በተቃራኒ ያሉ ኃይሎች ህዝብ ለማደናገርና ድጋፍ ለማግኘት በተለያየ መንገድ እንደሚንቀሳቀሱም አመልክቷል። ለውጡን ተከትሎ በህዝቡ ውስጥ ያሉ ብዥታዎችንና በለውጡ ወቅት ሊያጋጥሙ የሚችሉ የአመራር ግድፈቶችን እንዲሁም ማንነትንና ሌሎች አጀንዳዎችን ለዓላማቸው ማስፈጸሚያ ምክንያት እንደሚያደርጉም ነው ያብራራው። እነዚህን አጀንዳዎች ምክንያት በማድረግና ጽንፈኛ አካሄድ በመከተል የራሳቸውን ፍላጎት ለማስፈጸም ሲሉ በዜጎች ህይወት አካልና ንብረት ላይ ጉዳት እንዲደርስና ዜጎች ከመኖሪያቸው እንዲፈናቀሉ እየሰሩ እንዳሉም ታይቷል ሲል ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ከአራቱ አባል ድርጅቶች የተውጣጡ ሰላሳ ስድስት አባላት ያሉበት ነው። ገዢው ፓርቲ ኢህአዴግ የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የአማራ ዲሞክራሲያዊ ፓርቲ አዴፓ፣ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂድንና ህዝባዊ ወያኔ ሀርነት ትግራይ ህወሓትን ያቀፈ ግንባር ነው። በኢትዮጵያ እየተካሄደ ያለውን ለውጥ ተከትሎ ግን በእነዚህ አባል ድርጅቶች መካከል ያለውን አንድነትና የዓላማ ትስስር ጥያቄ ውስጥ ያስገቡ ክስተቶች ሲታዩ ቆይተዋል። የስራ አስፈጻሚ ኮሚቴው ስብሰባ የተካሄደውም እነዚህ ሁኔታዎች እያነጋገሩ ባሉበት ወቅት ጭምር ነው። የህግ የበላይነትን ለማስከበር በፌዴራል መንግስቱ እየተወሰዱ ያሉ እርምጃዎች ለምሳሌ በህወሓት መተቸታቸው የአደባባይ ሚስጥር ነው። ሁለቱ አካላት በሰብአዊ መብት ጥሰትና በሙስና የሚፈለጉ ተጠርጣሪዎችን በቁጥጥር ስር በመዋል ጉዳይ ላይ አንድ አቋም መያዛቸውም አይታይም። የብሔራዊ መረጃና ደህንነት አገልግሎት የቀድሞ ዋና ዳይሬክተር ጌታቸው አሰፋን ለመያዝ በሁለቱ ወገኖች መካከል እየተካሄደ ያለው ንግግር ምን ላይ እንደደረሰም ግልጽ አይደለም። በህወሓትና በአዴፓ መካከል ያለው ልዩነትም እንደዚሁ በአደባባይ ሲንጸባረቅ የቆየ ነው። የሁለቱ ፓርቲዎች አመራሮች አቶ ገዱ አንዳርጋቸውና ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ያስተላለፉት የሰላም መልእክትም ልዩነቱ ወደ ግጭት እንዳያመራ ለማድረግ የታሰበ ነው። ወደ ዝርዝር ሁኔታዎች ያልገባው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአባል ድርጅቶች መካከል ባለው ግንኙነት ላይ ውይይት መደረጉን አስረድቷል። በለውጡ ምንነት፣ በለውጡ ውስጥ ባለው ሚናና በወደፊት አቅጣጫዎች ላይ የተሟላ የአስተሳሰብና የተግባር አንድነት ፈጥሮ በኩል ሚዛን እየተጓዝ አለመሆኑን ነው ያመለከተው። በግንባሩ አባል ድርጅቶች መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር በግልጽ መነሳታቸውን፣ ትግልም እንደተደረገባቸው ጠቁሟል። መግለጫው እነዚህ ችግሮች በቀጣይ እንዲስተካከሉም ከመግባባት ላይ ተደርሷል ነው ያለው። ይህ ምን ማለት ነው? የማስተካከያ እርምጃዎች ውስጥ ምንድን ናቸው የሚለው ግን አልተብራራም። የኢህአዴግ ስራ አስፈጻሚ ኮሚቴ በዚሁ መግለጫው ውይይት የተደረገባቸውን ሌሎች ነጥቦችና የተደረሰባቸውን ድምዳሜዎችም አስቀምጧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ